ኤርትራ ውስጥ በብዙ ሺዎች የሚቆጠሩ የፖለቲካ እስረኞች ካለምንም የፍርድ ሂደት ጭካኔ በተሞላበት ሁኔታ እንደተያዙ ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታውቋል። ኤርትራ ሀያኛ አመት የነጻነት በዓሏን በምታከብርበት በአሁኑ ወቅት መንግስት ለውጥ እንዲያደርግ የሰብአዊ መብት ድርጅቱ ጥሪ ማድረጉን የአሜሪካ ድምጽ ራዲዮ የምስራቅ አፍሪካ ዘጋቢ ጌብ ጃስሎ ከናይሮቢ ኬንያ በላከው ዘገባ ጠቅሷል። ኤርትራ በበኩሏ የአምነስቲውን ክስ ውድቅ የሚያደርግ መግለጫ አውጥታለች። አዳነች ፍስሐዬ የጌብ ጃስሎውን ዘገባና የኤርትራ የውጭ ጉዳይ ሚኒስቴር ለክሱ የሰጠው ምላሽ አጠናቅራ ታቀርበዋለች። ዋናው መስሪያ ቤቱ ለንደን የሆነው የሰብአዊ መብት ድርጅት ዛሬ ባወጣው አዲስ ዘገባ ኤርትራ እንደ አውሮፓ አቆጣጠር በ1993 ዓ ም ራስዋን የቻለች ሀገር ከሆነችበት ጊዜ አንስቶ የሀገሪቱ መንግስት በትንሹ አስር ሺህ የፖለቲካ እስረኞችን ይዟል ይላል። እስረኞቹ የፖለቲካ ተቃዋሚዎች፣ ከሀገሪቱ ሸሽተው ለመውጣት የሞከሩ ሰዎች፣ ጋዜጠኞችና በመንግስት ተቀባይነት የሌለው ሃይማኖታዊ እምነትን የሚከተሉ ሰዎች ይገኙባቸዋል። በአምነስቲ የኤርትራን ጉዳይ የሚያጠኑትና የሚከታተሉት ክሌር ቤስተን እስረኞቹ በሀገሪቱ ዙሪያ በሚገኙ ድብቅ ቦታዎች እንደተያዙና ሰቆቃና በደል እንደሚፈጸምባቸው ገልጸዋል። many prisoners are held in underground cells and shipping containers. Uh, torture and other ill-treatment are reported by. <laughs> በምርመራው ወቅትና እስረኞቹ እንዲሉ የሚፈለገውን እንዲያምኑ ለማስገደድ ሰቆቃና ሌሎች በደሎች መፈጸም እንደሚዘወተር የቀድሞ እስረኞች ተናግረዋል። መንግስቱ የማይቀበለውን አይነት ሃይማኖት የሚከተሉ ሰዎች እምነታቸውን እንዲተዉ ለማስገደድ ሰቆቃ እንደሚፈጸምባቸው ተነግሯል። አምነስቲ ኢንተርናሽናል ኤርትራ ውስጥ ሆነው ሁኔታዎችን የሚከታተሉ ሰዎች የሉትም። አብዛኛው ዘገባውም ስደተኞች፣ የቀድሞ እስረኞችና ቤተሰቦቻቸው ባሉት ላይ እየተመሰረተ ነው። በድብቋ የአፍሪቃ ቀንድ ሀገር ወሬ እንዳይወጣ ከፍተኛ ቁጥጥር ይደረጋል። በያዝነው ወር በወጣው የድንበር አልባ ጋዜጠኞች ዘገባ መሰረት ኤርትራ በፕረስ ነፃነት ረገድ የመጨረሻውን ቦታ ይዛለች። ባለፈው ጥር ወር አንድ የወታደሮች ቡድን የማስታወቂያ ሚኒስቴሩን ለተወሰነ ጊዜ ተቆጣጥሮ የፖለቲካ እስረኞች እንዲፈቱ ጠይቆ እንደነበር ይታወሳል። የሀገሪቱ መንግስት የማይዘወተር ተግዳሮት ነበር የገጠመው። ከሙከራ በኋላ መንግስት ብዙ ሰዎችን እንዳሰረና በድርጊቱ የተሳተፉት ሰዎች ብዛት በተጨባጭ ምን ያህል እንደሆነ እንዳልታወቀ ቤስተን ጠቁመዋል። We believe that at least 187 people have been arrested. አንድ መቶ ሰማንያ ሰባት ሰዎች ከፍተኛ ስልጣን ያላቸውም ጭምር ታስረዋል የሚል እምነት አለን። ይሁንና እነዚህ ሰዎች የማስታወቂያ ሚኒስትሩን ተቆጣጥረው ከነበሩ ወታደሮች መካከል ይገኙባቸው እንደሆነ ለማረጋገጥ አልተቻለም። የኤርትራ መንግስት የህሊና እስረኞችን እንዲፈታ በወንጀል የተጠረጠረ ሰው ካለም ለፍርድ እንዲያቀርብ ሰቆቃ መፈጸሙንም እንዲያቆም አምነስቲ ኢንተርናሽናል ጥሪ አድርጓል። ኤርትራ እንደ አውሮፓ አቆጣጠር ግንቦት 24 1993 ዓ.ም ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ፕሬዚደንት ኢሳያስ አፈወርቂና ፓርቲያቸው ሀገሪቱን እየገዙ መሆናቸው ይታወቃል። በእነዚህ ዓመታት ውስጥ ኤርትራ ብሔራዊ ምርጫ አካሄድ አታውቅም። የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ አምነስቲ ኢንተርናሽናል ላወጣው ዘገባ ምላሽ መግለጫ አውጥቷል። አምነስቲ ኢንተርናሽናል ኤርትራ በትንሹ አስር ሺህ የፖለቲካ እስረኞችን አስራለች ያለውን ኤርትራ እንደማትቀበለው ግልጽ ታደርጋለች ይላል መግለጫው። አምነስቲ በኤርትራ ላይ እያደረሰው የፖለቲካ ጥቃት ፈጽሞ በተጨባጭ ሐቆች አልተረጋገጠም። እስረኞቹ ጭካኔ በተሞላበት ሁኔታ ተይዘዋል የሚለውም በፈጠራ እንጂ በተአማኒ ማስረጃ የተደገፈ አይደለም ይላል የኤርትራው መግለጫ ሰብአዊ መብትን በሚመለከት ኤርትራ ለሰብአዊ መብት በተደረገ የ30 ዓመታት ትግል እንደ ተወለደች አምነስቲ ኢንተርናሽናል አበክሮ ያውቃል ይላል። የኤርትራ ማስታወቂያ ሚኒስቴር ያወጣው መግለጫ የዘርና የባህል ብዝሃነትን፣ ሴቶችን፣ ወጣቶችን፣ ልጆችንና የአካል ጉዳተኞችን የሚያቅፈው የኤርትራ ህዝብ የሰብአዊ መብት ሁኔታን ማጠናከሩ የኤርትራ መንግስትና ህዝብ ዕድሜያ የሚሰጠው ተግባር ነው ሲልም መግለጫው አክሎበታል ኤርትራውያን በልጋዋ ሀገራቸው ክብርንና ብልጽግናን ተጎናጽፈው እንዲኖሩ በማድረግ ረገድ ገና ብዙ እንደሚቀራቸው አምነው በመቀበል ረገድ የመጀመሪያዎቹ በመሆናቸው አስታዋሽ አያስፈልጋቸውም በሌላ በኩል ደግሞ በሰብአዊ መብት ሰበብ የኤርትራን የሀገር ግንባታ ጥረትን የማሰናከል አጀንዳቸውን አጠንክሮ ላለመቀበል አያወላወልም ኤርትራ ነፃ ከወጣች ሀያ ዓመታት ቢያልፍም በዓለም ደረጃ እጅግ ጨቋኝ ድብቅና ተደራሽነት ከሌላቸው ሀገሮች መካከል አንዷ ናት ሲል አምነስቲ መንቀፉን ጠቅሶ መግለጫው ይህ ከሀቅ የራቀ አቀራረብ በመሆኑ ኤርትራውያንና ከመላ ዓለም ማዕዘናት መጥተው በኤርትራ የሚሰሩትንና የሚኖሩትን ሰዎች ሊያስገርም ይችላል ይላል። በመጨረሻም የኤርትራ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ኤርትራውያንና ወዳጆቻቸው በኤርትራ ብቻ ሳይሆን በመላ ዓለም በያዝነው ወር በሚደረገው የነጻነት በዓል ይሳተፋሉ ሲል አሳስቧል።